መጽሐፈ ሳሙኤል ካል ምዕራፍ አራት። የሳኦልም ልጅ ኢያቡስቴ አቤኔር በኬብሮን እንደ ሞተ በሰማ ጊዜ እጁ ደከመች፣ እስራኤላውያንም ሁሉ ደነገጡ። ለሳኦልም ልጅ ለኢያቡስቴ የጭፍራ አለቆች የሆኑ ሁለት ሰዎች ነበሩት። የአንዱም ስም በአና፣ የሁለተኛውም ስም ሬካብ ነበር። ከብንያምም ልጆች የብኤሮታዊው የሬሞን ልጆች ነበሩ። ብኤሮትም ለብንያም ተቈጥራ ነበር። ብኤሮታውያንም ወደ ጌቴም ሸሽተው ነበር፣ እስከ ዛሬም ድረስ በዚያ ተጠግተው ነበር። ለሳኦልም ልጅ ለዮናታን አንድ ሽባ የሆነ ልጅ ነበረው። የሳኦልና የዮናታን ወሬ በኢይዝራኤል በመጣ ጊዜ የአምስት ዓመት ልጅ ነበር። ሞግዚቱም አዝላው ሸሸች። ፈጥናም ስትሸሽ ወድቆ ሽባ ሆነ። ስሙም ሜምፊቦስቴ ነበር። የብኤሮታዊውም የሬሞን ልጆች ሬካብን በዓና ቀኑ ሲሞቅ ወደ ኢያቡስቴ ቤት መጡ። እርሱም በቀትር ጊዜ በምንጣፍ ላይ ተኝቶ ነበር፣ በረኛይቱም ስንዴ ታበጥር ነበር፣ አንቀላፍታም ተኝታ ነበር። ሬካብና ወንድሙ በዓናም በቀስታ ገቡ። ወደ ቤትም በገቡ ጊዜ እርሱ በእልፍኙ በምንጣፉ ላይ ተኝቶ ሳለ መቱት፣ ገደሉትም። ራሱንም ቈርጠው ወሰዱት፣ በአረባም መንገድ ሌሊቱን ሁሉ ሄዱ። የኢያቡስቴንም ራስ ይዘው ወደ ዳዊት ወደ ኬብሮን መጡ። ንጉሡንም፣ ነፍስህን ይሻይ የነበረው የጠላትህ የሳኦል ልጅ የኢያቡስቴ ራስ እነሆ፣ እግዚአብሔርም ዛሬ ከሳኦልና ከዘሩ ለጌታችን ለንጉሡ ተበቀለለት አሉት። ዳዊትም ለብኤሮታዊው ለሬሞን ልጆች ለሬካብና ለወንድሙ ለበዓና እንዲህ ብሎ መለሰላቸው፣ ነፍሴን ከመከራ ሁሉ ያዳነ ሕያው እግዚአብሔርን መልካም ወሬ የያዘ መስሎት፣ እነሆ ሳኦል ሞተ ብሎ የነገረኝን የምሥራችሁ ዋጋ እንዲሆን ይዤ በፂቅላግ ገደልሁት። ይልቁንስ በቤቱ ውስጥ በምንጣፉ ላይ ንጹሕን ሰው የገደላችሁትን እናንተን ኀጢአተኞችንማ እንዴት ነዋ? ደሙን ከእጃችሁ አልሻውምን? ከምድርም አላጠፋችሁምን? ዳዊትም ጎልማሶቹን አዘዘ፣ ገደሏቸውም። እጃቸውንና እግራቸውን ቈርጠው በኬብሮን በውሃ መቆሚያ አጠገብ አንጠለጠሏቸው። የኢያቡስቴንም ራስ ወስደው በአቤኔር መቃብር በኬብሮን ቀበሩት።